SBS Radio ወቅታዊ ጉዳዮች። የአውስትሬልያ ግሪንስ ፓርቲ በይፋ የተመሠረተው እንደ አውሮፓውያን አቋጠር ኦገስት 30 1992 ከየክፍለ ሀገራቱ ሲድኒ ላይ በተሰበሰቡ የግሪንስ አባላት ነው። ለግሪንስ ፓርቲ በአውስትሬሊያ ፖለቲካ ውስጥ ለሶስተኛ ዋነኛ ፓርቲነት እንዲበቃ ያደረጉትም የቀድሞ መሪ ቦብ ብራውን ናቸው። ዶክተር ቦብ ብራውን የተወለዱት እንደ አውሮፓውያን አቋጠር ዲሴምበር 27 1944 ኦብሪዮን ኒው ሳውዝ ዌልስ ነው። የቀዶ ሕክምና ሙያ አስተዋጽኦአቸውን የጀመሩት ካምብራ ሲሆን ከዚያም ወደ ለንደን አቅንተዋል። ከባህር ማዶ መልስ ሸክፈው ያቀኑት ወደ ሎንሴስተን ታዝማኒያ ነው። የተፈጥሮ ክብካቤ ንቅናቄያቸውንም የጀመሩት እዚያው ታዝማኒያ በህክምና ስራቸው ላይ እንዳሉ ነው። በ1972 የአውስትራሊያ የመጀመሪያው ተፈጥሮ ጥበቃ ላይ ያተኮረ ፓርቲ ተብሎ የሚነገርለት የተባበሩት ታዝማኒያ ቡድን አባል ሆኑ። ዶክተር ብራውን በ1980ዎቹ የታዝማኒያን ፍራንክሊን ወንዝ ለግድብ ለማዋል የተነደፈውን ንቅድ ተቃር ነው ፍራንክሊንን ለግድብ ፍሰት መዳረግ ሞናሊዛን ከላይ እስከታች የመፋቅ ያህል ይቆጠራል በማለት የተናገሩ ሲኖሩት ተምሳሌያዊ ንግግራቸው ለዝና አብቅቷቸዋል። በየክፍለ ሀገራቱ በተናጠል ይንቀሳቀሱ የነበሩ የግሪንስ ፓርቲዎች በ1992 አገር አቀፍ ግሪንስ ፓርቲን ካቆሙ አራት ዓመታት በኋላ ዶክተር ብራውን በ1996 የሕግ መወሰኛ ምክር ቤት አባል ለመሆን በቅተዋል። የአውስትራሊያ ዲሞክራቶች ፓርቲ እንደ ከሰመም ግሪንስ ፓርቲ ከሌበርና ሊብራል ፓርቲዎች ቀጥሎ ሦስተኛ አማራጭ ለመሆን በቃ። በአደላይድ ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰር ክሌመንት ማኪንታየር በሁለት ሺዎቹ መጀመሪያ ላይ የመራጮች የተፈጥሮ ክብካቤ ግንዛቤ ከፍ እያለ መምጣት ለግሪንስ ፓርቲ ማደግ አስተዋጽኦ ማበርከቱን ሲጠቁሙ። People became more and more conscious of. ሰዎች ስለ አየር ንብረት ለውጥ አስፈላጊነት በምጣኔ ሀብት ላይ የሚያሳድራቸውን ተግዳሮቶችና በስፋትም የአውስትሬሊያ ተፈጥሯዊ ሀብት ላይ የሚያሳድራቸው አሉታዊ ተጽዕኖች ስጋቶች የመፍጠራቸው ግንዛቤ ሲጨምር የተፈጥሮ እንክብካቤ ፖለቲካ ቀልብ መሳብ ጀመረ። አጋጣሚ ሆኖም በተመሳሳይ ወቅት የአውስትሬሊያ ዴሞክራት ፓርቲ መዳከም መራጮች ለሕግ መወሰኛ ምክር ቤት ሶስተኛ አማራጭ መመልከት ጀመሩ። በሂደትም የአውስትሬሊያ ዲሞክራት ፓርቲ ፖለቲካዊ ሚና ሲተን የአውስትራሊያ ግሪንስ ሶስተኛ አማራጭ ለመሆን በቃ በማለት የተፈጥሮ ክብካቤ ፖለቲካዊ ሂደትንና የግሪንስ ፓርቲ በዲሞክራት ፓርቲ ላይ ተረማምዶ ለሶስተኛ አማራጭ ፓርቲነት መብቃትን ገልጠዋል። በ2007 አገር አቀፍ ምርጫ የግሪንስ ፓርቲ ከአንድ ሚሊዮን በላይ የመራጮችን ድምጽ አገኘ። አምስት የህግ መወሰኛ ምክር ቤት ወንበሮች ባለቤት ለመሆንም በቃ በውጤቱም ህጋዊ የፓርላማ ፓርቲ ደረጃን አገኘ። በ2010 ግሪንስ የ1 ነጥብ 6 ሚሊዮን መራጮችን ድምፅ በማግኘት ስድስት የሕግ መወሰኛ ምክር ቤት ወንበሮችን በመያዝ በጥቅሉ የሕግ መወሰኛ ምክር ቤት ውክልናውን ወደ ዘጠኝ አሳደገ። በሕዝብ ተወካዮች ምክር ቤት ምርጫም አይደንባንት ለግሪንስ የመጀመሪያ የሆነውን የታችኛው ምክር ቤት ወንበርን ለማሸነፍ በቁ። We have made history today. ሜልበርን ዛሬ በጋራ ታሪክ ሰርተናል ሲሉም የድል ብስራታቸውን ለመራጮቻቸው አበሰሩ። በ2010 ምርጫ ሌበርም ሆነ ሊበራል ፓርቲዎች ራሳቸውን ችለው መንግስት ለማቆም የሚያበቃ የምክር ቤት ወንበሮችን ማሸነፍ ባለመቻላቸው ግሪንስ በተወሰኑ የጋራ ጉዳዮች ላይ ተባብሮ ለመስራት አናሳ መንግስት ለማቆም ግድ ከተሰኙት ጊላርድ ጋር ስምምነት እስከ መፈራረም የሚያስችል አቅም ለማግኘት በቃ። የወቅቱ የአውስትራሊያን ግሪንስ መሪ የነበሩት ቦብ ብራውን ከ16 ዓመታት የፌዴራል ፖለቲካ አስተዋጽኦ በኋላ ሙሉ የምርጫ ጊዜያቸው ሳይጠናቀቅ ከፓርቲያቸው በፈቃዳቸው ተሰናበቱ። አመራሩንም የታዝማኒያ የተፈጥሮ ክብካቤ ንቅናቄ አጋራቸው ለነበሩት ሴናተር ክሪስቲን ሚለን አስረከቡ። የዶክተር ቦብ ብራውን ከግሪንስ አመራር መልቀቅ በብዙዎች ዘንድ ፓርቲው ለክስመት ይደረጋል የሚል መላመትንም አሳደረ። ቦብ ብራውን ግና አትሳሳቱ እድገት እንጂ ክስመት አይገጥመንም ሲሉ ተናገሩ። ይህን ያደረግነው ለመጀመሪያ ጊዜ አይደለም። የታዝማኒያን ፓርላማ ሲለቅ አመራሩን ተረክባ የተካችኝ እሷ ናት። ስለ ግሪንስ መክሰም በርካታ መላምቶች አሉ። አሁን የት እንደደረስን ተመልከቱ። ፓርቲው እያደገ ነው። ከአንድ አሠርት ዓመት በፊት ብቸኛው የግሪንስ የምክር ቤት አባል እንደነበርኩ አስታውሳለሁ። አሁን ግና አስር ደርሰናል በማለት የግሪንስ ፓርቲ ጎህ እየቀደለለት እንጂ ጀንበር እየጠለቀበት እንዳልሆነ በሙሉ እምነት አስረድተዋል። በሌላ በኩል በቦብ ብራውን አመራር ወቅት በ2010 ግሪንስና ሌበር መካከል የተደረሰው ስምምነት በሴኔተር ሜለን አመራር ወቅት በ2013 አከተመ። ሜለን ሌበር ከማዕድን ኢንዱስትሪ ጋር ወግኗል፣ የአየር ንብረት ለውጥን ለመገደብ ቁርጦ ያለው ብቸኛ ፓርቲ ግሪንስ ነው በማለትም ስለ ፓርቲያቸው ሚና ከፍ አድርገው መናገር ጀመሩ። መላውን ዓለም ስትመለከቱ አብላጫ መንግስታትን ለማቆም መውቃት በእጅጉ ያልተለመደ የሆ ነው እንደ እውነቱ ከሆነ ራሱን ችሎ መንግሥት ማቆም ተለምዳዊ ከመሆን ይልቅ ጠባብ አጋጣሚ እየሆነ ነው። በአየር ንብረት ግለት የተነሳም ፍለ ዘመኑ ከተፈጥሮ ጋር የተያያዙ ተግዳሮቶች ተደቀኖበት እየመጡ ነው። ይህም የመከላከያ በዓለም ዙሪያ የመንቀሳቀስና የምግብ እጥረት ፖሊሲዎችን እያወከ ነው። ለዚህም ነው የሁለቱ አንጋፋ ፓርቲዎች መዳከምና ግሪንስን የመሳሰሉ አዳዲስ ፓርቲዎች እያደጉ ለመምጣት የበቁት ብለዋል ሴናተር ክሪስቲን ሚለን። የተኩት እንደ ቦብ ብራውን ሁሉ ከሕክምና ወደ ፖለቲካ የተሻገሩት የወቅቱ የግሪንስ ፓርቲ መሪ ሴናተር ሪቻርድ ዲናታሊ ናቸው። የአውስትራሊያ ግሪንስ በአሁኑ ወቅት ዘጠኝ የፌዴራል ህግ መወሰኛ ምክር ቤት አባላት፣ አንድ የህዝብ ተወካዮች ምክር ቤት አባል፣ 23 የክፍለ ሀገራት ምክር ቤት አባሎች፣ ከአንድ መቶ የበለጡ የማዘጋጃ ቤት ተመራጮችና ከንቲባዎች አሉት። ፓርቲው ትኩረቱ አውስትራሊያን ገጥመት ያሉትን ችግሮች አመኩናዊ መፍትሄዎችን ተመርኩዞ እልባት ማበጀት እንደሆነ ይገልጣል። ዋነኛ ችግሮች ብሎ የሚያነሳቸውም ምጣኔ ሀብታዊ እኩልነት ያለመኖር፣ እየናረ የመጣ የኑሮ ውድነት፣ ተፈጥሯዊ ውድመትና የአየር ንብረት ለውጥ ናቸው። የፊታችን ሜይ 18 2019 የሚካሄደውን አገር አቀፍ ምርጫ አስታካው ሴናተር ዲናታሊ ለአየር ንብረት ለውጥ ተገቢውን መፍትሄ እያመላከተ ያለው ግሪንስ ብቻ ስለመሆኑ ሲናገሩ ሊብራልና ሌበር ፓርቲ ከከሰል ዘይትና ጋዝ ኢንዱስትሪ በርካታ መዋጫዎችን ስለሚቀበሉ ስለ ከሰል የሚሉት የላቸውም። ለዚህም ነው የአየር ንብረት ለውጥን በተመለከተ አንዳቸውንም ተአማኒ አድርጎ መውሰድ የማይቻለው። ዕቅዳችን ከሰልን ከልቶ 170ሺ ያህል አዳዲስ ሥራዎችን በሚፈጥረው ታዳሽ ኃይል ኢንዱስትሪዎች መተካት ነው። ታዳሽ ኃይልን በመጠቀም ስራ ከመፍጠርም ባሻገር ለአየር ንብረት ለውጥ ትልቁ ሰበብ የሆነውን ከሰልን ማቃጠል በሂደት እንዲከስምም ያደርጋል ብለዋል። እርግጥ ነው በሜ አስራ ስምንቱ አገር አቀፍ ምርጫም የአየር ንብረት ለውጥ ፖሊሲና የአየር ብክለት ቅነሳ እቅዶች በመራጮች ዘንድ ቁልፍ ሚና ይኖረዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።